በአምላካችን በመድኃኒታችንና በሕይወታችን በኢየሱስ ክርስቶስ ስም እንደምን ሰነበታችሁ? አሜን። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር አምላካችን በያለንበት የመገኘት መለኮታዊ ምልአቱ የራሱ ገንዘቡ ስለሆነ በያለንበት አይምሯችንን በመባረክ እሱ ራሱ የምንሰማበትን የሕሊና ጆሮ በመስጠት እንዲከፍትልን እንዲያስተምረን ቅዱስ ፈቃዱ ይሆንልን። ዛሬ እንደ እግዚአብሔር ፈቃድ የምንማርበት የትምህርታችን ርዕስ ስለ ታቦተ ጽዮን ነው። እንደሚታወቀው ሁሉ በአገራችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በየዓመቱ ህዳር ሀያ አንድ ቀን ታቦተ ጽዮንን አስበን እንውላለን። እንግዲህ ወደ ዝርዝር ሁኔታው ከመሄዳችን በፊት ጽዮን ማለት ምን ማለት እንደሆነ በመጽሐፍ ቅዱስ እናያለን። ጽዮን ጽዮን ማለት አምባ መጠጊያ ማለት ሲሆን ጽዮን ኢየሩሳሌም ከተሰራችባቸው ተራሮች መካከል አንዷ ናት። ለዚህ ነው አምባ የተባለው፣ አምባ ማለት ተራራ ማለት ነውና። በኋላም ጽዮን የሚለው ስም ቤተ መቅደሱ ለተሰራበት ሞሪያ ለተባለው ተራራ መጠሪያ ለመሆን በቅተዋል። ትንቢተ ኢሳይያስ ምዕራፍ ስምንት ቁጥር አስራ ስምንት አሁንም ኢሳይያስ አስራ ስምንት ሰባት ትንቢተ ኢሳይያስ አሁንም ሀያ አራት ቁጥር ሀያ ሶስት ከዚያም ለመላዋ ኢየሩሳሌም መጠሪያ ስም ሆኗል። ሁለተኛ ነገሥት አስራ ዘጠኝ ሀያ አንድ መዝሙር አርባ ሰባት ቁጥር ሁለት እና መዝሙር ስልሳ ስምንት ቁጥር ሰላሳ አምስት እንደሚነግረን የአይሁድ ህዝብ በሙሉ በቦታው ስም ማለት ጽዮን በሚለው በአገሩ በቦታው ስም ደግሞ ህዝቡ ሊጠሩበት በቅተዋል መዝሙር መቶ ሀያ አምስት ቁጥር አንድ እንግዲህ ታቦተ ጽዮን ስንል በጽዮን ተራራ የሚኖር ታቦት ማለት ነው ይህም የሆነበት ምክንያት ዳዊት በዘመኑ ታቦቱን በጽዮን ተራራ ላይ ስላስቀመጠና ኋላም ቤተ መቅደሱ በተራራው ላይ ተሰርቶ ታቦቱ በቤተ መቅደሱ ተቀምጦ ስለነበረ ነው። ሁለተኛ ሳሙኤል ምዕራፍ አምስት ቁጥር ስድስት እስከ ዘጠኝና አሁንም በዚሁ በሳሙኤል ምዕራፍ ስድስት ቁጥር አስር እስከ አስራ ሁለት ምንም እንኳ ታቦቱ የሚኖረው በቤተ መቅደሱ ውስጥ ቢሆንም ቤተ መቅደሱ የተሰራው በጽዮን ተራራ ላይ ስለሆነ በተለመደው የአነጋገር ዘይቤ በጽዮን ተራራ የሚኖር ታቦት ለማለት ታቦተ ጽዮን ተብሏል። እግዚአብሔርም ታቦቱን ከሕዝቡ ጋር የመገናኛ መንገድ በማድረግ በማድረግና በታቦቱ ላይ አምላካዊ ክብሩንና ታምሩን እየገለጠ እስከ ወሰነውና እስከ ፈቀደው ቀን ድረስ ቆይቷል። ስለ ታቦተ ጽዮን ምንነት በመጠኑ ከተናገርን ዛሬ ህዳር ሀያ አንድ ቀን እንደ ኢትዮጵያ አቆጣጠር ማለት ነው። በየአመቱ ለምን የታቦተ ጽዮንን መታሰቢያ በዓል ቤተ ክርስቲያናችን ታከናውናለች ነው። በአንደኛ ሳሙኤል ምዕራፍ አምስት ቁጥር አንድ ጀምሮ እንደምንረዳው እግዚአብሔር በታቦተ ጽዮን አድሮ የሰራውን ድንቅ ተአምር ላለ መርሳት እንዲሁም ተአምሩንና ምሕረቱን ለዘላለም አውሮለት የሚለውን መጽሐፍ ቅዱሳዊ ቃል በተግባር ለመተርጎም ዛሬ ቤተ ክርስቲያናችን ይህን ቀን ተአምሩንና መለኮታዊ ድንቅ ስራውን መለኮታዊ ኃይሉን በማሰብ ታከብራለች። የተአምሩም አጭር ታሪክ እንደዚህ ነው። ከልደ ከልደተ ክርስቶስ በፊት በአንድ ወቅት በታቦቱ ዙሪያ እግዚአብሔርን እንዲያገለግሉ የተመረጡ ካህናት እግዚአብሔርን በደሉ። የእግዚአብሔርም ጥበቃ ከነሱ ተለየ። በዚህ ምዕራፍ እንደምንረዳው የእግዚአብሔር ጥበቃ ከነሱ ተለይቷልና ፍልስጤማውያን ህዝበ እስራኤልን በጦርነት ከማሸነፋቸውም በላይ ታቦተ ጽዮንን ማርከው ወሰዱ። እነሱም ታቦተ ጽዮንን ከመናቃቸው የተነሳ ዳጎን ከተባለው ጣዖታቸው በታች አስቀመጡ። በታቦቱ ያደረውም የእግዚአብሔር ኃይል ፍልስጤማውያን አምላካችን ብለው የሚጠሩትን ዳጎን የተባለውን በወርቅ የተሰራ ሰው መሰል ምስል ጣዖታቸውን ሰባብሮ አድቆ ጽዮን በላይ ማለትም ታቦተ ጽዮን በላይ የተሰባበረው ጣዖታቸውም በታች ሆኖ ተገኝቷል። ህዝቡም ሁሉ ይህን አይተዋል። የፍልስጤም መሪዎች ሁሉ ምንም እንኳን በጠበብቶቻቸው በተደጋጋሚ ለማስጠገንና ታቦተ ጽዮንን ከሱ በታች ለማድረግ ቢሞክሩም የእግዚአብሔር የሆነውን ማሸነፍ ስለማይቻል ከሌሎች ልዩ ልዩ ተአምራዊ ቅጣቶች ጋር በአገራቸው ላይ የሆነውን መቅሰፍታዊ ውርጅብኝ ተረድተው አቅማቸውን አውቀው ታቦተ ጽዮንን በራሳቸው ፈቃድ ወደ ኢየሩሳሌም መልሰዋል። ያም ቀን ለታቦተ ጽዮን የድል ቀን ነበር። ዛሬም እኛ ይህን የድልቀን ቀን ስናስብ ይህን የድል ቀን ብቻ ሳይሆን እግዚአብሔር በታቦተ ጽዮን አምላካዊ ኃይሉን በማስተላለፍ እስራኤል እንዳይሻገሩ ከልክሏቸው የነበረውን የሞላውን የዮርዳኖስ ወንዝ በተአምር በመክፈል ሕዝቡን ማሻገሩን መጽሐፈ ኢያሱ አስር አስራ ሰባት የኢያሪኮን ግንብ ለማፍረስ የተጠቀመበት መሆኑን ኢያሱ ስድስት 1 እስከ 21 በአጠቃላይ እግዚአብሔር በታቦት በኩል ይሰራው የነበረውን ድንቅ ስራውን የምናስብበት እለት ነው። ቅድም እንደተባባል ነው። በዚህ ጊዜ አንዳንድ ጥያቄዎች ይነሳሉ። አንደኛው ጥያቄ ምንድነው? መጽሐፍ ቅዱስ ማለትም አዲስ ኪዳን በተለይም ወደ ቆላሴ ሰዎች ምዕራፍ 2 ቁጥር 16 ከእንግዲህ ስለ በዓል ማንም አይፍረድባችሁ፣ ማለት ስለ በዓል አከባበር ማንም አይፍረድባችሁ፣ በክርስቶስ ደም ጥላ ሆኖ ሊያልፍ ተወስኗልና። ስለዚህ ለምንድን ነው በዓልን ምናከብረው የሚል ጥያቄ አለ። አሁን እዚህ ላይ ባታከብሩት የሙሴ ሕግ ሊፈርድባችሁ አይገባም ማለት እንጂ አታከብሩ አይደለም። ምክንያቱም በሙሴ ሕግ ከደመ ክርስቶስ በፊት ሰንበትን የማያከብር፣ የወር መባቻን የማያከብር፣ በዓላትን የማያከብር ይቀጣ እንደነበር ይፈረድበት እንደነበር ሁሉ እንደዚህ አይደለም ነው ዛሬ ዛሬ የምናደርጋቸውን በቀኖና ቤተ ክርስቲያን ያሉንን ስርዓቶች ተገደን አይደለም ወደን ለአዳደን አምላክ ለክርስቶስ ኢየሱስ የፍቅር መግለጫ ነው እንጂ እንዲያውም ወደ ሮሜ ሰዎች ምዕራፍ አስራ አራት ቁጥር ስድስት ላይ እንደሚነግረን ቀንን የሚያከብር ለጌታ ብሎ ያከብራል ይላል። በአምላካችን በኢየሱስ ክርስቶስ ስም ለሱ ክብር የሚሆን ነገር ሁሉ የተባረከ ነው። ስለዚህ ምን ይላል? ቀንን የሚያከብር ለጌታ ብሎ ያከብራል፣ የማያከብር ደግሞ የማያከብርበት ምክንያት ስላለው ለጌታ ብሎ ይተወዋል። እና ቀንን ማክበር በረከት ለሱ በሱ ስም ከሆነ በረከትነት እንዳለው ነው። ይህ ሲሆን እንደገና ደግሞ ሌላው ጥያቄ ምንድን ነው? ከልደተ ክርስቶስ በፊት በፍልስጤም ምድር ለተፈጸመ እኛ ከዓለም በተለየ ለምንድን ነው እስካሁን ድረስ እንደ ሙጫ ተጣብቀን የምንይዘው? ነው የእኛ አገር ኢትዮጵያ፣ የታምር የተፈጸመው ፍልስጤም ውስጥ በኢየሩሳሌም በእስራኤል እና በፍልስጤም መካከል የነበረ ታሪክ እንጂ የእኛ ታሪክ አይደለም። ለምንድን ነው ነው? አዎ ይህም ምክንያት አለን። ክርስቲያኖች፣ እንደሚታወቀው ሁሉ አገራችን የብሉይ ኪዳን አገር ለመሆኗ ምንም ጥርጥር የለውም። ዛሬ የሚታዩት ክስተቶች ሁሉ የዚያ ምልክቶች ናቸው። ታሪካችን እንደሚለው በአንደኛ ነገሥት ተጽፎ እንደሚገኘው የኢትዮጵያ ንግስት ወደ ሶሎሞን ሄዳ ስትመለስ ቀዳማዊ ሚኒልክን ጸንሳ እንደነበር ታሪካችን ይነግረናል እና ቀዳማዊ ሚኒልክ አባቱን ሊጠይቅ ሄዶ ኢየሩሳሌም ሲመለስ ታቦቱን ዞ እንደመጣ የብሉይ ኪዳነን ስርዓት ከኢየሩሳሌም ብዙ ካህናተ ኦሪትን ይዞ እንደተመለሰ ታሪክ ይነግረናል። በሌላም በኩል የዓለም የታሪክ መርማሪዎች እንደሚናገሩት ታቦቱ ናቡከደነጾር ኢየሩሳሌምን ባፈረሰ ጊዜና ከተማዋን ማለት ቤተ መቅደሱንም እንዳልነበረ ባደረገ ጊዜ ኤርምያስ ወደ ባቢሎን ተማርኮ አልሄደምና ምናልባት ኤርምያስ ታቦቱን ይዞ ወደ ኢትዮጵያ መጥቶ ይሆናል ነው። ምክንያቱም ወደ ግብጽ እንደሄደ ይናገራል መጽሐፍ ቅዱስ። ነገር ግን ግብጾች ምንም አይነት የብሉይ ኪዳን አምልኮት ስርዓት ስለሌላቸው ምን ያደርጉት ምን አሊያስጠጋው እና የብሉይ ኪዳን የአምልኮት ስርዓት ወደ ነበራት አገር ወደ ኢትዮጵያ ሄደዋል ነው። በዚያም ሆነ በዚህ አገሯ የብሉይ ኪዳን አገር እንደ እንደነበረች ይነገራል። ማለት ዛሬም ቢሆን በምልክቶች ይታወቃል ማለት ነው። አሁን የብሉይ ኪዳን አምልኮት ወይም በብሉይ ኪዳን የነበረውን አምልኮት እግዚአብሔር አገራችን እየፈጸመች እንደነበረች ስርዓቱን የብሉይ ኪዳኑን ስርዓት እያከናወነች እንደነበረች ዛሬም ያሉት አንዳንድ ምልክቶች፣ መረጃዎች ናቸው ለማለት ነው። እና የታቦት ስርዓት የታቦት አገልግሎት በሀገራችን ከነበረ በታቦት ውስጥ ደግሞ እግዚአብሔር የሰራው ድንቅ ስራው በፍልስጤም እንደተከሰተ በእኛም ቢሆን በሌላ ተመሳሳይ ሁኔታ እንደሚከሰት ስለማያጠራጥርና በታቦቱ ውስጥ የተሰራው የእግዚአብሔር ድንቅ ስራ ፍልስጤም ውስጥ ያለው ኢትዮጵያም ውስጥ ክብሩ መንጸባረቅ ስላለበት በዚያ ምክንያት ነው ነው ምክንያቱም የታቦቱ አገልግሎት በዚያም ነበረ፣ በሀገራችንም ነበረ። መልሱያ ነው። ከሌላው አገር ተለይተን እኛ ያን የፍልስጤምን ታምር ማለት በፍልስጤም ምድር የተፈጸመውን በታቦት የሆነውን ታምር የምናስብበት ምክንያት የታቦት አገልግሎትም በብሉ ኪዳን በሀገራችን እንደ ነበረ በብሉ ኪዳን ይመለክ የነበረው እግዚአብሔር በሀገራችንም ይመለክ እንደ ነበረ ለማሰብ ነው። አሁን ይህ በሚሆንበት ጊዜ ጥሩ ያሞኔ በፍልስጤምም ተፈጸመ፣ በኢትዮጵያ ምድር ተንጸባረቀ። አሁን ሁሉም የብሉ ኪዳን ስራ ስለ ነበረ አልፏል። አሁን በአዲስ ኪዳን ለምንድን ነው አሁንም ቢሆን ደግሞ ውጫ ተጣብቀን የያዝ ነው? ምን ይሰራልናል? በአዲስ ኪዳን የብሉይ ኪዳን ታሪክ ነው ነው። በጣም ጥሩ እንግዲህ፣ እንደሱ ከሆነ በብሉይ ኪዳን የተጻፉት ወይም በብሉይ ኪዳን የነበሩት መጻህፍት የሚናገሩት ስለ አምላካችን ስለ ኢየሱስ ክርስቶስ ሰው ሆኖ የማዳን ምስጢር፣ ዓለምን የማዳን ምስጢር ነው፤ በትንቢትነትም በምሳሌነትም። እንደገና በብሉይ ኪዳን የነበረው ስርዓት ደግሞ ለአዲስ ኪዳኑ ስርዓታችን ምሳሌም እንደነበረ ነው። ትንቢትነት ብቻ ሳይሆን ምሳሌም እንደነበረ ነው እና ለምሳሌ ያህል ወደ ቆላሴ ሰዎች ምዕራፍ ሁለት ቁጥር አስራ አራት ጀምሮ እንደምንረዳው በላያችን ላይ ተጭኖን የነበረውን የሞት እዳ በላያችን ላይ እንደ ፈረስ ይጋልበን የነበረውን ክፉ መንፈስ ዲያብሎስ እኛ ዛሬ ሰባብረን እንደ ጣልነው ነው። ነገር ግን በእኛ ኃይል ሳይሆን ሰው የሆነ አምላክ በታቦቱ አድሮ ዳጎን የተባለውን ጣዖት እንደ ሰባበረ ሁሉ፣ ዛሬም በእኛ ስጋ አድሮ አምላካችን ኢየሱስ ክርስቶስ በእኛ ሥጋ አድሮ ሰው ሆኖ በቀራኔው ባፈሰሰው ደሙ በሞተልን ሞቱ ዲያብሎስን እንዳንኮታኮተው እንደ ሰባበረው የእኛን እዳ በደል የሞት እዳ ሁሉ እንዳስወገደው እንደ ደመሰሰው ነው እና ለዚያ ምሳሌ እኔ ነበረው ለአምላካችን ለኢየሱስ ክርስቶስ ሰው መሆንና በለበሰው ስጋ መለኮታዊ ኃይሉን አስተላልፎ የዲያብሎስን ራስ እንደ ቀጠቀጠልን በላያችን ላይ የነበረውን የሞት እዳ እንደ ደመሰሰልን ምሳሌ ነበረ። ለዲያብሎስ መውደቅ ምሳሌ ነበረ በአጭሩ በማቴዎስ ወንጌል ምዕራፍ አስራ አንድ እንደምንረዳው እናንት ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ። ዛሬ በዓለም ላይ ያለው ሸክም ታላቁ ሰው የማይችለው ዲያብሎስ ነው። ታላቁ ሰው የማይችለው ኃጢአት ነው። ታላቁ ሰው የማይችለው ጠበብት ሊያስወግዱት የማይችሉት የዘላለም ሞት ነው። ይህን ሁሉ እዳ ከላያችን ላይ አንስቶ በመጣል በመሰባበር በመደምሰስ እንዳልነበረ በማድረግ የሚበቀልልን አምላካችን ኢየሱስ ክርስቶስ ነው እና የሱ መታሰቢያ ነው። ሆኖም አምላካችን ኢየሱስ ክርስቶስ የእኛን ስጋ ተዋሕዶ የእኛን ጠላት ዲያብሎስ ራሱን ለመቀጥቀጥ የሞት እዳችን ከላያችን ላይ አውርዶ ለመፍጨት እና ለመደምሰስ የተጠቀመበት እመቤታችንን ድንግል ማርያምን ነው። በኦሪት ዘፍጥረት ምዕራፍ ሶስት ቁጥር 18 ላይ እንደምናየው ባንተና በሴቲቱ ጠላትነትን አደርጋለሁ ከሴቷ የሚገኘው እሱ ራስህን ይቀጠቅጣል ነበር ያለው። እሴቷ የተባለች እመቤታችን ናት። እሷንም ቅዱስ ዳዊት አስቀድሞ በትንቢት ሲናገር እምነ ጽዮን ይብል ሰብ ሰው ሁሉ እናታችን ጽዮን ይላል። ለምን በእሷ ሰው ስለ ተወለደ ይላል፣ አምላክ ከእሷ ሰው ስለ ሆነ ሰው ሁሉ እናታችን ይላታል ድንግል ማርያምን። ከዚያ በመዝሙር ሰላሳ አንድ ቁጥር አስራ ሶስት ጀምሮ እንደምንረዳው እግዚአብሔር ጽዮንን መርጧታልና ማደሪያውም ተሆነው ዘንድ ወዷታልና እንዲህ ብሎ ይህች ለዘላለም ማረፊያዬ ናት፣ መርጫታለሁና በዚች አድራለሁ ይላል። እግዚአብሔር ጽዮንን መርጧታልና ማደሪያው ተሆነው ዘንድ ወዷታልና ይላል። አያችሁ፣ ከኢየሩሳሌም ተራሮች ውስጥ ጽዮን የተባለችውን ተራራ ማደሪያው ተሆነው ዘንድ መረጠ። የእሱ ፈቃድ ነው። የሉቃስ ወንጌል ምዕራፍ አንድ እንደሚነግረን ደግሞ ቅዱስ ገብርኤልም እንዳበሰረን፣ ቅዱስ ገብርኤል እንዳወጀልን፣ እንደነገረን በዚህ ምድር ብዙ ቅዱሳት ሴቶች ነበሩ ከነሱ የተባረኩ እሴቶች መካከል ደግሞ እሷን በተለይ ማደሪያው ትሆን ዘንድ መረጠ። ድንግል ማርያምን መረጠ። ያለ ወንድ ዘር በተአምር ከእሷ ተወልዶ ዓለምን ለማዳን እሷን መረጠ። እሷም ለዘላለም ማረፊያ ሆነች። የእሷ ምሳሌ ነው ለማለት ነው። ስለዚህ የእመቤታችን ምሳሌ ስለነበረች ያቺ ከተራሮች የተመረጠች ጽዮን የተባለች ተራራ ዛሬ ያ ምሳሌ በተግባር የተተረጎመበትን ያ ምሳሌ ተፈጽሞ በድንግል ማርያም ጌታ የተገኘ መሆኑን ወይም ደግሞ በእሷ አድሮ እኛን ያዳነን መሆኑን ለመግለጥ የእመቤታችንን ውለታ ለማሰብ ነው፣ ማለት ክብሯን ለማሰብ አምላክን ለመሸከም የአምላክ እናት ለመባል በቅታለችና። ሌላው እንግዲህ ሁለተኛው የቤተ ክርስቲያን ምሳሌ ነው። ጽዮን ጽዮን የቤተ ክርስቲያን ምሳሌ ጽዮን የሚለው ቃል ማለት ነው። ጽዮን የሚለው ቃል የቤተ ክርስቲያን ምሳሌ ነው። ለምሳሌ ያህል በትን በትንቢተ ኢሳይያስ ምዕራፍ 18 ቁጥር ሰባት በዚያ ዘመን ለሰራዊት ጌታ ለእግዚአብሔር ከረጅምና ከለስላሳ ሕዝብ ከመጀመሪያው አስደንጋጭ ከሆነ ወገን ከሚሰፍርና ከሚረግጥ ወንዞችም ምድራቸውን ከሚከፍሉት ሕዝብ ዘንድ እጅ መንሻ የሰራዊት ጌታ የእግዚአብሔር ስም ወደሚገኝበት ስፍራ ወደ ጽዮን ተራራ ይቀርባል። ማንም ሰው በክርስቶስ የዳነ ሁሉ እጅ መንሻ ይዞ ወደ ጽዮን ተራራ ይላል። የጽዮን ተራራ ማለት ቤተ ክርስቲያን ናት። ዛሬ ተራራ የተባለችበት ምክንያት በክርስቶስ ደም የከበረች ከፍ ያለች ስለሆነ ነው። ማንም ክርስቲያን የሆነ ሁሉ አስራቱን በማውጣት እጅ መንሻን በመያዝ የመዝሙሩን እጅ መንሻ፣ የቅዳሴውን እጅ መንሻ። የመንፈሳዊ አገልግሎት አገልግሎትን እጅመንሻ የሆነውን ሁሉ እጅመንሻ በመያዝ የማቴዎስ ወንጌል ምዕራፍ አምስት እንደምናየው ከሆነ ወደ ቤተ መቅደስ ወደ ቤተ ክርስቲያን ስትሄድ ቅር ያሰኘህ ወንድምህ ካለ እጅ መንሻውን መባውን አስቀምጠህ ሄደህ ቅሬታህን አስወግደህ ና ይላል። መባን ይዘው ነው የእግዚአብሔር ልጆች ወደዚያ ቤት የሚሄዱት። ስለዚህ ጽዮን የቤተ ክርስቲያን ምሳሌ ነበረ ድሮ። ዛሬ ጽዮን ስንል ቤተ ክርስቲያን ማለት እንደሆነ ነው። ከዚያ የዚሁ ትንቢተ ኢሳይያስ ምዕራፍ ሀያ አራት ቁጥር ሀያ ሶስት ላይ እንደምንረዳው ምን ይላል? ምዕራፍ ሀያ አራት ቁጥር ሀያ ሶስት ምዕራፍ ሀያ አራት ቁጥር ሀያ ሶስት የስራዊት ጌታ እግዚአብሔርን በጽዮን ተራራና በኢየሩሳሌም ላይ ይነግሳልና ይላል። አዎ ምን ይላል የ የሉቃስ ወንጌል ምዕራፍ አንድ ላይ እሱ የምትወልጂው የልዑል እግዚአብሔር ልጅ ልዑል ነው። የልዑል እግዚአብሔር ልጅ ይባላል። በያዕቆብ ዘር በእስራኤል እስራኤል ተብላ በተጠራች በምድር ላይ ባለች ቤተ ክርስቲያን ይነግሳል ማለት ይከብራል፣ ይመለካል፣ አዳኝነቱ ይነገራል። የቤተ ክርስቲያን ምሳሌ ነው። ሌላው እንግዲህ የዚህ ሁሉ የፍጥረት ሩጫ መድረሻው ሰማያዊት ኢየሩሳሌም መንግስተ ሰማያት ስለሆነ ወደ እብራውያን ወደ እብራውያን አስራ ሁለት ቁጥር ሀያ ሁለት ላይ እንደምንረዳው ዛሬ ጽዮን ወይም በብሉይ ኪዳን ጽዮን ብለን እንጠራ የነበረው ዛሬም ጽዮን የምንለው ምሳሌ የሰማያዊት ኢየሩሳሌም ነው። የፍጥረት ሁሉ ሩጫ ወደዚያ ነው። ለዘላለምም አድሮባት ነግሶ የሚኖረው በኢየሩሳሌም ሰማያዊት በመንግስተ ሰማያት ነው እና የዚያ መታሰቢያ ነው ለማለት ነው። አሁን እንግዲህ ታዲያ ለምንድን ነው ይህ ከሆነ በአዲስ ኪዳን ለተፈጸመው የማዳን የክርስቶስ የማዳን ምስጢር ከሆነ በተለይ ኢትዮጵያ ብቻ ይሄ በዓል የሚከበረው ለምንድን ነው ነው የሚሆንበት። አሁን ምክንያት አለው። ምክንያቱም ቅድም እንደተነጋገርነው አገራችን ኢትዮጵያ የብሉይ ኪዳን ያምልኮ ስርዓት የተፈጸመባት አገር ናት። ስለዚህ ዛሬ ህዳር ሀያ አንድ ቀን ያደረግንበት ምክንያት እንደሚታወቀው ሁሉ ከግብጽ ከሌሎችም በፊት ከኢየሩሳሌም ቀጥሎ ክርስትናን እንደተቀበልን በሐዋርያት ስራ ምዕራፍ ስምንት ላይ ይነገራል ሆኖም ግን የአምልኮት የአዲስ አዲስ ኪዳኑ የአምልኮት ምልኮት ስርዓት የጥምቀቱ የቅዳሴው የክህነቱ የቅስናው አልነበርም እና በሶስት መቶ ሀያ ስምንት አካባቢ ነው አብርሃ ጽሃ የተባሉ ነገስታት በሀገራችን በኢትዮጵያ ቤተ መንግስቱ አክሱም ጽዮን በነበረበት ጊዜ የነበሩ ነገስታት ወንድማማቾች አባ ፍሬ ምናጦስ የተባለውን አባት ወደ ግብጽ ልከው የቅስናው የድቁናው የጵጵስናው በአጠቃላይ የአዲስ ኪዳኑ ነው ስርዓት የሚፈጸምበትን ቀኖናና ስርዓት ይዘው እንዲመጡ ወይም ግብጾች እንዲልኩላቸው ልከው፣ ግብጾች ደግሞ አስተምረው ራሱን የልኡካኑን መሪ አባ ፍሬ ምናጦስን አቡነ ሰላማ ከሳቴ ብርሃን ብለው በመሾም ወደ አገራችን ወደ ኢትዮጵያ መልሰው ላኩ። ለቤተ መንግስቱ ይሄ ምስራች ተነገረ። ቤተ መንግስቱ በደስታ ተቀበለው። ከዚያ ከ ሶስት መቶ ሀያ ስምንት እስከ ሶስት መቶ ሰላሳ ዓመተ ምህረት ድረስ ትምህርቱ ሲሰጥ ቆይቶ በሶስት መቶ ሰላሳ ትውፊታችን የቤተክርስቲያናችን ታሪክ እንደ አባቶቻችን እንደነገሩን እንደሚነግረን በ ሶስት መቶ ሰላሳ ዓመተ ምህረት በአክሱም ጽዮን ውስጥ ይከናወን የነበረው የብሉ ኪዳን ያምልኮት ሥርዓት ተወግዶ በክርስቶስ ደም የተባረከው በክርስቶስ ስም የሆነው የአዲስ ኪዳኑ ስርዓት ተጀምሯል። በ ሶስት መቶ ሰላሳ ዓመተ ምህረት የአክሱም ቤተ መቅደስ ስርዓት የብሉይ ኪዳን ስርዓት መፈጸሚያ መሆኑ ቀርቶ የአዲስ ኪዳን ሆኗል እና ከዚህ በኋላ እስከ ሶስት መቶ ሀምሳ አመተ ምህረት ድረስ ይህ የአዲስ ኪዳን ስርዓት ትምህርት እየተሰጠ ቆይቶ በሶስት መቶ ሀምሳ አመተ ምህረት የኢትዮጵያ ብሔራዊ ሃይማኖት፣ ክርስትና እንዲሆን ታውጇል። ከዚህ የበለጠ የድል ቀን ምን አለ? ከዚህ የበለጠ የበረከት ቀን ምን አለ? ከዚህ የበለጠ የተመረጠ ቀን ምን አለ? ለዚህ ነው ህዳር ሀያ አንድ ቀን የምናስበው። ህዳር ሀያ አንድ ቀን መቼም አባቶቻችን በቀኖና ቤተ ክርስቲያን መረጡት። ህዳር ሀያ አንድ ቀን ይህ አይነት ታሪክ በጽዮን በታቦተ ጽዮን ማለት በአክሱም ጽዮን ታስቦ እንዲኖር እንዲሆን ያደረጉት ምክንያቱም ይህ ሁሉ ታሪክ የተፈጸመው በአክሱም ጽዮን ምድር ስለነበረ በዚያ በአክሱም ጽዮን ቦታ ስለሆነ፣ ስለዚህ የኢትዮጵያ ህዝብ በሙሉ ከየክፍለ ሀገሩ ከዚህ በረከት ለመሳተፍና ይህን አስቦ ለማል ይገሰግሳል እና ክርስቲያኖች፣ ይህ ሁሉ ሩጫ እንግዲህ ወደ ሰማያዊት ኢየሩሳሌም ወደ ሰማያዊት ጽዮን ለመድረስ ነው። ዕብራውያን 12 ዕብራውያን አስራ ሁለት ቁጥር 22 ምን ይለናል? ነገር ግን ወደ ጽዮን ተራራና ወደ ህያው እግዚአብሔር ከተማ ደርሳቸዋል፣ ወደ ሰማያዊቱም ኢየሩሳሌም፣ በደስታም ወደ ተሰበሰቡት ወደ አይላፋት መላእክት፣ በሰማያትም ወደ ተጻፈው ወደ በኩራት ማህበር፣ የሁሉም ዳኛው ወደሚሆን ወደ እግዚአብሔር፣ ፍጹማንም ወደ ሆኑት ወደ ጻድቃን መንፈሶች፣ የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ፣ ከአቤልም እንደሚልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳቸዋል። ስለዚህ ይሄ ሁሉ ርጫ ይሄ ሁሉ ታሪክ ከዚህ ምስጢር ለመድረስ ነው፣ በምድር ሆነን የሰማያዊት ኢየሩሳሌም ዜጎች ለመሆን እና ሌላ አለም ሌላ ህይወት አለን። ስለዚህ ዛሬ እያንዳንዳችን ጽዮኖች ነን፣ እያንዳንዳችን ታቦቶች ነን፣ እያንዳንዳችን መቅደሶች ነን፣ እያንዳንዳችን ጽላቶች ነን። ያ ማለት የእግዚአብሔር የመለኮት ኃይል መተላለፊያዎች ነን ከሆን በዓለም ላይ የተጫነውን ሸክም አውርደን መጣል አለብን። በተለይም በቤተ ክርስቲያን ቤተ ክርስቲያናችንን ዛሬ ተጭኖ እንደ ዳጎን ያስቸግራት የመለያየት ክፉ መንፈስ ነው። ዛሬ የዓለም ቤተ ክርስቲያን በልዩ ልዩ ምክንያት ተለያይታ ኃይሏ ተዳክሞ ይገኛል። መልካም አይደለም ነገር። ስለዚህ የዓለም ቤተ ክርስቲያን በእግዚአብሔር መንፈስ ይህን ሁሉ መጥፎ ወደኋላ ላይ የሚጎትት ነገር ምርምራ መለያየቷን አጥፍታ አንድ ሆና የእግዚአብሔርን ክብር፣ የክርስቶስን ማዳን በአለም ላይ ማንጸባረቅ ይኖርባታል። እያንዳንዳችንም ክርስቲያኖች እያንዳንዳችንም የእሱ ክብር መገለጫዎች መሆን ይኖርብናል። እና እግዚአብሔር አምላክ በአለም ቤተ ክርስቲያን ላይ ያለውን መለያየት ጣዖት ዳጎን በቸርነቱ በኃይሉ ሰባብሮ ጥሎ የዓለምን ቤተ ክርስቲያን አንዲት ቤተ ክርስቲያን እንዲያደርግልን ቃሉ እንደሚነግርን አንዲት ቤተ ክርስቲያን ነው የሰጠን፣ አንዲት ጥምቀት ነው የሰጠን፣ አንዲት እምነት ነው የሰጠን፣ አንዲት ሀገር ወደፊት እንደምትኖረን ሁሉ ሰማያዊት። ስለዚህ እግዚአብሔር አምላክ በግልም በማህበራዊ ኑሮ፣ በአገር ደረጃም በአለም ደረጃም ያለው የቤተ ክርስቲያን እንቅስቃሴ ሁሉ በላያችን ላይ የተጫነውን የማይጠቅመንን የክፉ መንፈስ ሸክም በደሞ ኃይል አውርደን ጥለን የድል ባለቤቶች እንዲያደርገን ቅዱስ ፈቃዱ ይሆንልን። እግዚአብሔር የተመሰገነ። ደህና ሰንብቱ።